Maznanya. ኢትዮጵያ ውስጥ ዝናን ያተረፈው የሰርከስ ደብረ ብርሃን ቡድን ከቦን ከተማ በአቅራቢያችን በምትገኘው ብሩል በተሰኘችው ከተማ ውስጥ ትርኢት ሲያሳይ ያለፈው እሁድ የመጀመሪያው ነው። ታዳሚዎቹ በብዛት ጀርመናውያን ናቸው። በኮሮና ምክንያት ሰባት የቡድኑ አባላትን ብቻ ይዞ የተጓዘውን የሰርከስ ቡድን ለማጀብ ደግሞ በርካታ ወጣት የጀርመን ተማሪዎች ከመግቢያው በር አንስቶ ሽር ጉድ ይላሉ። ኋላም ከኢትዮጵያውያኑ እንግዶቻቸው ጋር አብረው ወደ መድረክ በመውጣት የተለያዩ የኢትዮጵያ ባህላዊ ውዝዋዜዎችንና ትርኢቶችን ያሳዩ፣ እንዲሁም እንግዶቻቸውን እያስተዋውቁ ጀመር። ለብሩሊህ የመጀመሪያና ሁለተኛ ደረጃ ትምህርት ቤት ተማሪዎች እለቱን ለየት የሚያደርገው ከሰርከስ ደብረ ብርሃን ቡድን ጋር አብረው መድረክ ላይ መቅረባቸው ብቻ አልነበርም። በኮሮና ወረርሽኝ ምክንያት ለረዥም ጊዜ የተቋረጠው ፕሮጀክታቸው መቀጠል በመቻሉም ነው። አዎ፣ በርካታ ሳምንታትና ወራት አለፉ። እረ እንደውም ፕሮጀክታችን ተገደን ከተቋረጠ አንድ ዓመት ተኩል አለፈው። በዚህም የተነሳ ለአንድ ዓመት ተኩል ያህል ምንም አይነት የባህል ልውውጥ ሳናደርግ ቆይተናል። አሁን እንደዚህ መገናኘት መቻላችን በጣም ደስ የሚያሰኝ ነው። ከማክሰኞ ምሽት ጀምሮ ሰርከስ ደብረ ብርሃን ብሩል ከተማ በመገኘት ከኛ ከተማሪ ቤተሰቦች ቤት በእንግድነት አርፏል። እናም በመጨረሻ ዓለም ተመልሳ አንድ መሆን መቻሏ ተሰምቶናል። አብረን መሆን አብረን ማብሰል፣ መደነስና አክሮባቲክ እየሰራን አዲስና የጋራ የሆኑ ነገሮችን እየተለዋወጥን መደሰት ጀምረናል። አስትሬት ፋይፈር የዚህ መርሃ ግብር ኃላፊና የተማሪዎቹ መምህር ናቸው። ሰርከስ ደብረ ብርሃን ወደ ትምህርት ቤታቸው ሊመጣ የቻለው ኪንዳ ኩልቱር ካራቫነ በሚል ድርጅት አማካኝነት እንደሆነ ለዶችቨለ ዲደብሊው አስረድተዋል። ኪንዳ ኩልቱር ካራቫነ ኪንዳ ኩልቱር ካራቫነ መቀመጫውን ሀምቡርግ ከተማ ያደረገ ድርጅት ሲሆን በየአመቱ ከስድስት እስከ ስምንት የሚደርሱ የጥበብ ቡድኖችን ከላቲን አሜሪካ፣ አፍሪካና እስያ ይጋብዛል። በብዛት ከህፃናት አንስቶ ወጣትና ጎልማሶችን ወደ ጀርመን በመጋበስ እነሱም በየትምህርት ቤቱ እየተዘዋወሩ ባህላዊ ግንኙነት እንዲፈጠር ያደርጋል። I get it in. ከዚህ በፊትም በተለያዩ አጋጣሚዎች በዚህ በጀርመን ሀገር የሰርከስ ትርኢት አቅርቦ የነበረው ሰርከስ ደብረ ብርሃን ዘንድሮ ወደ ጀርመንና ሌሎች የአውሮፓ ሀገራት ጎራ ያለው ህልማለኝ የሚል መሪ ቃል አንግቦ ነው። የቡድኑ አባል የሆነችው ቤዛዊት አበበ ታብራራለች። አይ ሃቭ ኤ ድሪም የሱ መልእክት፣ አንዲት ሴት ልጅ ከህልሟ እንዴት መድረስ እንደምችል ነው የሚናገረው። ብዙ ቻሌንጆችን አሳልፋ መከራ ሁሉ ነገሮችን አሳልፋ፣ አባቷ በእርግጥ ያን ነገር ይቃወማል፣ የእሷን ህልም ይቃወማል። እናቷ ደግሞ ትደግፋታለች። በመሀል አባቷ ሳያውቅ ማለት ነው እና ያን ነገር አሳልፋ ብዙ ነገሮችን እናቷ የገፋፋቻት ህልሟን አገኘች ማለት ነው። ህልሟን ደረሰች። የእሷ ህልሟን ዘንፋኝ ነበር መሆን ህልሟ ማለት ነው። ልማን አሳካሽ ማለት ነው። ከሌሎች ሁለት ሴቶችና ሶስት ወንድ የሰርከስ አባላት እንዲሁም የሰርከሱ ኃላፊ ሄኖክ አሻገር ጋር በመሆን ነው ለመጀመሪያ ጊዜ ወደ ጀርመን የመጣችው። የ18 ዓመቷ ቤዛዊት ወደ ሰርከስ እንድትገባ የገፋፏት የዳንስ ችሎታዋን የተመለከቱ ወላጆቿ ነበሩ። እኔ ሰርከስ ከገባው ሰባሰባት ዓመት ይሆነኛል። ብዙ ታሪኮችን አቅርበናል። ከዚህ በፊት ዘላኪማን ኦር ካርጎ ምናምን ብዙ ነገሮችን አቅርበናል። እና እቺ ደግሞ የተመረጠ ሰው ትንሽ ስለሆነ በዛም ምክንያት ትንሽ ነገሮች ይሄን የሰራነው በሰፊው ነበር። የሰራ ልማለኝ የሚባለው ነገር ማለት ነው። አሁን አሳጥረን ነው ነው እንደዚህ ባጀሮ የሰራ ነው። በሰርከስ ውስጥ ሙዚቃ ባንድ፣ የባህል ሙዚቃ ባንድ ሰርከስ አብሮ ያካተተ ነው። ይህንም ስልሽ አብረን የምንሰራቸው ልጆች መስማት ሳናቸው፣ ማየት ሳናቸው፣ እነሱን አብረን ነው የምንሰራው። ምክንያቱም እኛ የምናየው ብቃት ነው እንጂ እንትን አይደለም። እነሱን እንደውም እነሱን ወደ ተሻለ ደረጃ ለማድረስ ነው እየሞከረን ያለ ነው። ሰርከስ ውስጥ ከመቶ በላይ የሆኑ አባላቶችን ይዟል። ሶስት ግሩፖች አለን ሰርከስ ውስጥ። መጀመሪያ ጀማሪዎች ግሩፖች አሉ። ከዛ ደግሞ ከጀማሪዎች ሻል ያሉ ሁለተኛ ግሩፕ ላይ ያሉ አሉ። ከዛ ደግሞ ፐርፎርመር ግሩፕ የምንላቸው ሜን ግሩፕ የምንላቸው እነሱ አሉ ማለት ነው። በማለት ሰርከስ ደብረ ብርሃንን የሚገልጸው ኢሳቅ ክበበ ሌላኛው የሰርከሱ አባል ነው። ኢሳቅ ሰርከስ መስራት የጀመረው ገና በሰባት አመቱ ሲሆን ሰርከስ ደብረ ብርሃንን ከተቀላቀለ ደግሞ ዘጠኝ ዓመት ሆነው። መጀመሪያ ወንድሜ ይሰራ ነበረ። ከዛም በኋላ እቤት እኔ በተፈጥሮ ምናም የሞካከራቸው ነገሮች ነበሩ፣ ፍሌክሲቢሊቲ ነገር ሞካከር ነበር እና እሱ ሰርከስ ስለገባ እንትን አለኝ፣ አበረታታኝ ለመግባት እና ስቴጅ ማየት አለብኝ ብዬ ሰርከስ አዳራሽ ሄድኩኝ። ትሬኒንጉን አየሁኝ እና በጣም ኢምፕረስድ ሆንኩኝ። ስለዚህ ይ ይሄ ነገር መግባት አለብኝ መቀላቀል አለብኝ ግሩፑን ብዬ በዛ ስቴፕ ነው ግሩፕ ነው የተቀላቀልኩት ማለት ነው። ብዙ ሀገሮች ሄዳችኋል? አዎ፣ ከዚህ በፊት ስዊድን ሀገር ሄጄ አውቃለሁኝ። ፈረንሳይ ነበርኩኝ፣ ጀርመን ነበርን ለሾ ብዙም ባንቆይም፣ ቤልጅየም፣ በዚህ ብዙ ሀገሮችን ቱር አድርገናል። የሰርከስ ደብረ ብርሃን ኃላፊ ሄኖክ አሻገር ሰርከሱን ከ993 ዓ ም አንስቶ እየመራ ይገኛል። ቡድኑ በ989 ዓ ም ነጻነት አሰፋ በተባለ ሰው የተመሰረተ ሲሆን መስራቹም የሄኖክ ጓደኛ ነው። ሄኖክ ከዚህ ከዝግጅት በኋላ እንደገለጸልን ምንም እንኳን የቀረበላቸው መድረክ ትንሽ የነበረ ቢሆንም ተስማሚ በሆነ መልኩ በማዘጋጀት ታዳሚውን እንዳስደስቶ ያምናል። ስራዎቻችንን በጣም ቆራርጠን አጥበን መስራት እንትን ይፈልግ ነበርና እንግዲህ ከመጣው ጀምሮ እሱን እያዘጋጀው ነበር። እንደገና ዳይሬክት እያረኩ ነበር እና ግን እንደዛም ሆኖ የነበረው ፐርፎርማንስ ደስ ይላል። ህዝቡም በጣም ደስ የሚል ነው። ባለፈው ሳምንትም ኮሎን ላይ እንደዚሁ ትልቅ የከንቲባው የከተማው ከንቲባ ያለበት ትልቅ መድረክ ነበረ። በጣም ደስ በሚል መልኩ ነው የተወጣ ነው እና ይህም ዚዛሬውም ያው እንዳየሽ ነው። ሰው ደስ ብሎታል በጣም እኔም ደስ ብሎኛል። ትንሽ ብትነግሪ መጀመሪያ ላይ የዚህ ትምህርት ቤት ተማሪዎችን ስታሳዩ ነበረ፣ ጠጉሯቸው ትንሽ ሰልጥ ነው ነበር። እና እሱ ምንድን ነው አጠቃላይ እኛ ቆይታችን፣ ይሄ ወርክሾፕ ቤዝድ ፐርፎርማንስ የሚባል ወይም ደግሞ ስልጠና ተኮር ትሪት የሚል እንትን ነው አፕሮች ነው ይዘን እያስተዋወቀን ያለ ነው። ስለዚህ ሄድንባቸው ከተሞች ሁሉ ባሉ የትምህርት ቤት ውስጥ ያሉ ወጣቶች እና የተመረጡ ወጣቶች ጋር ባህል ልምድ ልውውጥ እናደርጋለን። የሰርከስ ስልጠና እንዲያገኙ እናደርጋለን። መሰረታዊ ከዛን ደግሞ ሁሉን ነገር አዋህደን ደግሞ ትርኢት እንዲያቀርቡ እንደ ውጤት አድርገን እናቀርበዋለን። እና ዛሬም እዚህ ከተማ ላይ ብሩ ላይ የነበሩ ወጣቶች ከእኛ ጋር ለአንድ ቀን ነው በነገራችን ላይ ያሳለፉት፣ ግን ያው እንዳየሽው በሰርከስም አድርገው የኢትዮጵያ ዳንስ ጨምረን እኔ ዳይሬክት አድርጌው እንደ ጋላ እንደ መክፈቻ አድርገ ነው ነው የሰራ ነው። ደስተኞች ናቸው። እንደገና ይሄ ኢንተርከልቸራል ሪሌሽኑን ከማውራት ባለፈ ኢትዮጵያ እንደዚህ ናት እንትን እንደዚህ ነው የተለያየ ብሔር አለን ሙዚቃ አለን ከምንል ይልቅ እነሱ እንደውም የተለያዩ ብሔር ብሔረሰብን ጩፈራ የተሻለ ጨፍረው ከሰርተው ምናምን ነው እንትን ያሉትና፣ በዛ መልኩ ነው እየሰራን ያለ ነው እና በጣም ደስ ይላል። ሪሊ ህዝብ ውስጥ እንደገባሽ ስሜት አለው። ህዝብ ውስጥ እንደገባን ደስ ይላል። ሌላኛው አንዳንድ ከተሞች ላይ በህዝቡ በነዋሪው ነው ሆስት የምንደረገው፣ ሆቴል አናርፍም። እሱ ራሱ በራሱ የተለያየ የኢንተርካልቸራል እንትን ጥቅም አለው። የባህል ልውውጥ እና ሁሉም ስለ ኢትዮጵያ ጥሩ ገጽታ የያዘበት ከፐርፎርማንስ ባለፈ እንደዚህ ያሉ ነገሮችን እየሰራ ያለ ነው እና በጣም ጥሩ ኤክስፒሪያንስ ነው። በኮሮና ወረርሽኝ ምክንያት በቤታቸው እንግዳ ተቀባይ ቤተሰቦችን ለማግኘት ትንሽ ከባድ ነበር ያሉን መምህርት አስትሪድ ፋይፈር፣ በመጨረሻ ግን እንግዶቹ የሚሆኑ ተቀባዮቻቸው ደስተኛ ሆነው እንዳገኟቸው ይናገራሉ። ሁሉም እንግዳ ተቀባይ ቤተሰቦች በጣም ደስተኛ ናቸው። ከሌላ ባህል ጋር ለመተዋወቅ ጥሩ አጋጣሚ ሆነው አግኝተውታል። ተማሪዎቹም በአርቲስቶቹ ላይ በመተማመን ወዲያው ነበር የተግባቡት። ሰርከስ ደብረ ብርሃን እንደ ፖላንድ፣ ቡልጋሪያና ጀርመን የመሳሰሉ የተለያዩ የአውሮፓ ሀገራት ውስጥ ለረጅም ጊዜ የቆየበትን ሰርከስ ዛሬ አጠናቆ ወደ ሀገሩ ይመለሳል። አድማጮች፣ የዛሬው የመዝናኛ ዝግጅት ይህን ይመስል ነበር። ለዝግጅቱ ልደት አበበ ነኝ። ጤና ይስጥልኝ።